አደባባይ፣ አደባባይ በማለት አንድ ወጣት የሚኒባስ ረዳት በአክራ ጎዳናዎች ላይ ተጣራ። ሶስት ሰዎች ፈጠን ብለው ተሳፈሩ። ታክሲው በአውቶቡሶች ታክሲዎችና የቤት መኪናዎች ወደ ተጨናነቀው የዋና ከተማዋ ጎዳናዎች ውስጥ ፈጥኖ ተቀየጠና ጉዞውን ቀጠለ። የክዋሜ ንክሩማ አደባባይ መሆኑ ነው። በአክራ ካሉ ዋና መንገዶች አንዱ የሆነው ይህ ስፍራ በሀገሪቱ የመጀመሪያ ጋናዊ ፕሬዝዳንት ስም ነው የሚጠራው። ንኩርማ ባለ ራዕይ አምባገነን እንዲሁም ብሔራዊ ጀግና ናቸው ለጋናዎች። የዛሬ ሀምሳ ዓመት ከስልጣን መንበራቸው ተገልብጠው እንዳልወረዱ ዛሬ ወገኖቻቸው በጎ በጓቸውን ቢያወሩላቸው አይጠግቡም። ንኩርማ ከገነቡት ዛሬም እኛ ጥቅም እያገኘን ነው። የአኮሶምቦ ግድብ ዛሬም የኤሌክትሪክ ኃይል ያምነጭልናል ትላለች። ወጣቷ ጋናዊ አሳቢያ አክኖር። ንኩርማ የረጅም ጊዜ እቅድ ነበራቸው። የአሁኑ ፖለቲከኞቻችን በእንደዚያ አይነት እቅድ ቢመሩ ኖሮ ሀገራችን ይበልጥ ባደገች ነበር። ኳሜ ንኩርማ በጎርጎሮሳዊ 1909 ዓ ም መስከረም 21 ቀን የወርቅ አንጥረኛ ከሆኑ አባትና በግብርና ከሚኖሩ እናት ነው። የወርቅ ጠረፍ በመባል በምትታወቀው በቀድሞዋ የእንግሊዝ የቅኝ ግዛት ጋና ወደዚህ ዓለም የመጡት በካቶሊክ ሚስዮን ትምህርት ቤት የተማሩት ንኩርማ ቆየት ብለው ለረዥም ዓመታት በመምህርነት አገልግለዋል። የማወቅ ፍላጎት የነበረው የያንው ወጣት ዩናይትድ ስቴትስ ሄዶ የመማር ምኞቱ ውሎ አድሮ ተሳካና ለአስር ዓመታት ያህል አሜሪካ ውስጥ እየተማረና እየሰራ ኖረ። በጎርጎሮሳዊ በ1940ዎቹ አጋማሽ እንደገና ወደ እንግሊዝ በመሻገር ሕግ አጠና። እዚያ ነው የፓን አፍሪካኒዝምን ማለትም አፍሪካን አንድ የማድረጉ ሀሳብ የተጠነሰሰው። ከዚያም ወደ ጋና በመመለስ የህዝብ አሰባሳቢ ፓርቲ የተሰኘውን በማቋቋም አድማና አመፁን ይቀሰቅሱ ጀመር። መፈክራቸው ነጻነት አሁኑኑ የሚል ነበር። በጎርጎሮሳዊ 1950 ኑኩርማ በእንግሊዞች ታሰሩ። በቀጣዩ ዓመት በተካሄደ ምርጫ ፓርቲያቸው በከፍተኛ ድምፅ አሸነፈና ኑኩርማ ተፈቱ። በ1952 በተመሳሳይ አቆጣጠር ጠቅላይ ሚኒስትር ሆኑ። ከአምስት ዓመታት በኋላ ጋና ያለምንም ደም መፍሰስ ነጻነቷን ተጎናጸፈች። በጎርጎሮሳዊ 1960 የጋና ሪፐብሊክ ተብላ ኑኩርማ የመጀመሪያው ፕሬዝደንት ሆኑ። ከዚያን ጊዜ ጀምሮ ጋና የዓለም ከፍተኛዋ ካካኦ ላ ሀገር የሀገር ናት። ግን እስካሁን ጥሬ እቃዎችን ለምርትነት የሚያበቃ ይህ ነው የሚባል ኢንዱስትሪ የላትም። ኑኩርማ በዘመናቸው በርካታ የመንግስት ተቋማትን፣ የኃይል ማመንጫ ግድቦችን፣ ትምህርት ቤቶችና የመሳሰሉትን ገንብተዋል። ሌሎች የአፍሪቃ ሀገራትም ከቅኝ ገዢዎቻቸው ነፃ የሚወጡበትን ትግል ደግፈዋል። በሄዱበት ሁሉ ኑኩርማ ማርክሳዊ ሶሻሊስት መሆናቸውን በመግለጽ ያለመታከት የአፍሪቃ የጋራ ምክር ቤት እንዲመሰረት ይጥሩ ነበር። ከሌሎች መሰል የአፍሪቃ መሪዎች በተለየ ኑኩርማ የሀገሪቱ ደህንነት ያሳስባቸው ነበር ይላሉ ጀርመናዊው የፖለቲካ ሳይንስ ተመራማሪና በኑኩርማ ላይ ጥናት ያካሄዱት ክርስቲያን ኮርስ። ድሃዎቹ ጋናውያን ኑኩርማን እንደ መሲሄ ማምለክ ያህል ነው የሚመለከቷቸው፣ እንደውም መዝሙርና ጸሎትም ደርሰውላቸዋል። የመወደዳቸውን ያህል ታዲያ ብቸኛ ተጠራጣሪና አስመራሪ ሰው ነበሩም ይሏቸዋል። ጋናዊ ፖለቲከኛ ህይወታቸው በሚከተሉት መርህ የታነጸ ነው። አይጠጡም፣ አያጨሱምም። በትርፍ ጊዜያቸው ለመዝናናት ምን እንደሚያደርጉ ለጠየቃቸው ጋዜጠኛ እሰራ ለሁ ያሉ ቆፍጣና ነበሩ። ከሰርጋቸው ቀን በፊት ያላዩዋትን ግብፃዊት ወይዘሮ አግብተው ሶስት ልጆችም አፍርተዋል። አስገራሚው ባለቤታቸው ከአረብኛና ፈረንሳይኛ ውጭ አይናገሩም። ኑኩርማ ደግሞ ሁለቱንም ቋንቋዎች አይችሉም። ያለ ቋንቋ ግን አብረው ኖረዋል። ንኩርማ ሀገራቸውን በጠንካራ ክንድ እንዳስተዳደሩ ይነገርላቸዋል። ጋና ነጻ በወጣች ማግስት ካለፍርድ ሂደት አንድ ሰው አምስት ዓመት እንዲታሰር ሕግ ደንግገዋል። መገናኛ ብዙኃኑን ሁሉ ይቆጣጠሩ ነበር። የሀገሪቱን ማስተዳደር በአንድ ፓርቲ መሪነት እንዲጸና አድርገዋል። ከስልጣን የተገለበጡበት ሀምሳኛ ዓመት አሁን ሲታሰብ ግን መላጋና ስለ ንኩርማ ትናገራለች። በስማቸው ቤተ መዘክር ተገንብተዋል። በርካታ ጎዳናዎች በስማቸው ተጠርተዋል። የአፍሪቃ ህብረት መቀመጫ በሆነችው አዲስ አበባም በህብረቱ ደጃፍ ሐውልታቸው ለታሪክ ተቀምጧል